ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በሃያ ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 9 2013 ዓ ም ዝግጅታችን አሁን ጀመረ። በማይካድራ በጅምላ የተቀበሩ ሰዎች ጸሎተ ፍትሐት ተደርጎላቸው አስክሬናቸው ቤተ ክርስቲያን ውስጥ እንዲያርፍ ተደረገ። ዘገባ አለን። አንገታችን ቀብረን ስንኖር ነበር። ከዛም ደግሞ ሰርተን ያገኘነውን ገንዘብ የውድብ የምን እየተባለ ለአንዳንድ መሰረተ ልማት እያሉ ምንም አይነት ልማት ሳናይ ገንዘብ ሲበዘብዙ ያለማጣ ከተማ ነዋሪ ናቸው። ሙሉ ዘገባውን በምሽቱ ይዘን እንመለሳለን። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች የምሽቱ አስተናጋጃችሁ ፂዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት በአትቪ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅ ይታይ ነኝ። የህወሓት መሪዎች ያሉበትን ለጠቆመ የአስር ሚሊዮን ብር ወሮታ እንደሚከፍል የኢትዮጵያ የመከላከያ ሚኒስቴር አስታወቀ። ጥቆማውን የሚሰጠውን ሰው ማንነት በሚስጥር እንይዛለን ብሏል። ዝርዝሩን ሙክታር ጀማል ያቀርብልናል። የመከላከያ ሰራዊት መረጃ ዋና መምሪያ ኃላፊ ሌተና ጀነራል አስራት ዴኔሮ ለመገናኛ ብዙሀን ዛሬ መግለጫ ሲሰጡ ጁንታው ብለው የጠሩት የህወሓት አመራር በአጭር ጊዜ በቁጥጥር ስር አውሎ ለህግ ለማቅረብ እየተሰራ ነው ብለዋል። የህወሓት መሪዎች በዚህ ጦርነት አቅማቸው ተዳክሞ በመበታተን ከተሽከርካሪዎቻቸው ወርደው በእግር በተለያዩ ጫካና ዋሻዎች መሽገዋል ያሉት ሌትናንት ጀኔራል አስራት እነሱን ወደ ህግ ለማቅረብ ህብረተሰቡ መረጃ በመስጠት እንዲተባበር ጠይቀዋል። ትግራይ ህዝብና ሁሉም ኢትዮጵያዊ ዜጋ ጥቆማ በመስጠት በማጋለጥ የዜግነት ኃላፊነት እንዲወጣ እና ይሄ ደግሞ የዜግነት ግዴታ እንደሆነ ሁሉም ዜጋ እንዲገነዘብ እየጠየቅን ለጥቆማውም ልባዊ የሆነ ምስጋናችንን እያቀረብን በተጨማሪ በልዩ ሁኔታ ጥቆማውን ያቀረበ ማንኛውም ዜጋ ለጠቆሞ ሽልማት የሚውል የማበረታቻ ገንዘብ ከተቋማችን ከመከላከያ 10 ሚሊዮን ብር ተመድቧል። ይሄ ማለት ሰራዊታችን ለሚሰራው ጠላትን ኃይል አሳደው ለፍርድ ለማቅረብ ለሚያደርገው ጥረት ህዝባችን ከጎናችን ሲያገለግል እና ሲያግዘን እንደነበረ ሁሉ አሁንም በልዩ ሁኔታ ይህንን ሽልማት ተቋማችን አዘጋጅቷል። ከዚህ ተነስቶ የዜግነት ኃላፊነት ለሚፈጽሙ ወገኖች ስማቸው ሳይገለጽ በምስጥር የሚሰጥ ማበረታቻ ነው። ሌትና ጀኔራል አስራት ደኔሮ የህወሀት አመራሮች ከማለት ውጪ እነማን እና በየትኛው የአመራር ደረጃ ያሉ ሰዎችን እንደሆነ አላብራሩም። ለአሜሪካ ድምፅ ሙክታር ጀማል ነኝ። ከአዲስ አበባ የተባበሩት መንግስታት ድርጅት በኢትዮጵያ የትግራይ ክልል በግጭቱ ምክንያት ለተጎዱ ሰዎች መርጃ የሚውል 35.6 ሚሊዮን ዶላር ወጪ ማድረጉን አስታወቀ። ግጭቱ ከተጀመረ ወዲህ ወደ 50 ሺህ የሚጠጉ ሰዎች ወደ አጎራባች ሱዳን ተሰደዋል። ብዙ ሺዎችም በሀገር ውስጥ ከቀያቸው ተፈናቅለዋል። የመንግስታቱ ድርጅት ትናንት ሐሙስ ባወጣው መግለጫ ከተመደበው ገንዘብ ውስጥ የተወሰነው ሱዳን ለሚገኙ ስደተኞች፣ ቀሪው ደግሞ በክልሉ ላሉ ችግረኞች እርዳታ ይውላል ብሏል። የመንግስታቱ ድርጅት የሰብዓዊ ጉዳዮችና የአጣዳፊ እርዳታ አስተባባሪ ማርክ ሎኮክ ሲናገሩ እንዲህ ያሉ ግጭቶች አንዴ ከቁጥጥር ውጪ ከሆኑ ለማስቆም ያዳግታሉ፣ የሚጠፋውን ህይወት ለመመለስም አይቻልም ብለዋል። የሚፈጥረውን ብሶት ለረጅም ጊዜ የሚዘልቅ ነው ሲሉ አክለው አሳስበዋል። ህጻናት እርዳታ እያገኙ አይደለም። ስለዚህም አሁኑኑ ያለ ገደብ መድረስ እንድንችል መፈቀድ ይኖርበታል ሲሉ አሳስበዋል። በዚህ ሳምንት አንዳንዶቹ ገደቦች ረገብ ብለዋል። የቴሌኮሚኒኬሽን አገልግሎትም በከፊል ተቀጥሏል። ብዙዎች የመንግስት ሰራተኞች ወደ ስራ ገበታዎቻቸው ተመልሰዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በክልሉ ስርዓት ለማስፈን ጥረት እያደረጉ ሲሆን መሳሪያ ያላቸው ሰዎች ትጥቃቸውን እንዲፈቱ ተጠይቀዋል። ዛሬ ማዕከላዊ ሶማሊያ ሙዱግ ክፍለ ግዛት ጋልካዮ ከተማ ውስጥ አጥፍቶ ጠፊ ባደረሰው ጥቃት ቢያንስ ሦስት ሰዎች ሲገድል ከአስር በላይ አቆሰለ። ጥቃቱ የደረሰው ከተማዋ በሚገኝ ስቴዲየም አጠገብ ሲሆን የተፈጸመውም የሀገሪቱ ጠቅላይ ሚኒስትር ሞሐመድ ሮብሌ ንግግር ከማድረጋቸው ቀደም ብሎ መሆኑን ባለስልጣናትና እማኞች አመልክተዋል። በጥቃቱ አጥፍቶ ጠፊው ኢላማ ያደረገው የመንግስት ባለስልጣናትንና ለመንግስት ደጋፊዎች ንግግር ለማድረግ ወደ ስቴዲየሙ ያመሩ የነበሩትን የጠቅላይ ሚኒስትሩን ጠባቂዎች መሆኑን ነው እማኞቹ የገለጹት። ጠቅላይ ሚኒስትሩ ምንም ጉዳት እንዳልደረሰባቸው ተገልጿል። ለተፈጸመው ጥቃት ለጊዜው ኃላፊ ነኝ ያለ ባይኖርም ጽንፈኛው ታጣቂ ቡድን አልሸባብ ለመሰል ጥቃቶች በተደጋጋሚ ኃላፊነት እንደሚወስድ የሚታወቅ ነው። ናይጄሪያ ውስጥ ባለፈው ሳምንት ከትምህርት ቤታቸው በታጣቂዎች የተጠለፉ 344 ወንድ ተማሪዎች ትናንት ሐሙስ መለቀቃቸው ተሰማ። የናይጄሪያ ፕሬዚደንት ሙሐማዱ ቡሃሪ በትዊተር ገጻቸው የመሆኑ ለሀገራችን እና ለዓለም አቀፍ ማህበረሰቡ እፎይታ አምጥተዋል ብለዋል። ተማሪዎቹን ለማስለቀቅ ጥረት ያደረጉትን የካቴሲና ክፍለ ግዛት አስተዳዳሪ፣ የደህንነት መስሪያ ቤቶችና የጦርና የፖሊስ ሰራዊቱን መላ ሀገራችን ታመሰግናቸዋለች ብለዋል ፕሬዝደንቱ። አንዳንድ ያልተገኙ ተማሪዎች ያሉ መሆኑን ግን የክፍለ ግዛቱ አስተዳዳሪ አስታውቀዋል። አብዛኞቹን አስለቅቀናል። የጤና ምርመራ ከተደረገላቸው በኋላ ከቤተሰቦቻቸው ጋር ይቀላቀላሉ ነው ያሉት። ልጆቹን ማስለቀቂያ ገንዘብ ተከፍሎ እንደሆነ ግን ለጊዜው ግልጽ የሆነ ነገር የለም። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም ዙሪያ በስፋት በኮምፒውተር ስርዓቶች ላይ እየተፈጸመ ያለው ሰርጎ ገብ ወረራና ጥቃት አሳሳቢ መሆኑን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደርም ተመራጩ ፕሬዚደንት ጆ ባይደንም አሳስበዋል። ባለስልጣናት ይህ የሩሲያ ስራ ነው ብለውታል። የዩናይትድ ስቴትስ የአገር ደህንነት ሚኒስቴር የሳይበር ሴኪሪቲ ክፍል ይህ የኮምፒውተር ስርዓት ስርሰራ አድራጎት ለፌዴራሉ መንግስት፣ ለክፍላተ ሀገርና ለአካባቢ ወዘተ አስተዳደሮች፣ ወሳኝ ለሆኑ የመሰረተ ልማት አውታሮችና የግል ዘርፍ ተቋማት ከባድ አደጋ የሚደቅን ነው ሲል አሳስቧል። ትናንትና በወጡ የዜና ዘገባዎች መሰረት በዚህ የኮምፒውተር ስርሰራና ጥቃት ሰለባ ከሆኑት መካከል የዩናይትድ ስቴትስ የኤነርጂ ሚኒስቴርና ማይክሮሶፍት ኩባንያ ይገኙባቸዋል። አስቀድሞውም የዩናይትድ ስቴትስ የገንዘብና የከፍተኛ ንግድ ኮመርስ ሚኒስቴሮችም ኢላማ ተደርገው እንደነበረ ተመልክቷል። በኮምፒውተር ስርዓቶቹ ሶፍትዌር ውስጥ ሰርገው የተከተቱትን ሰርሳሪ ሶፍትዌሮች ማስወገድ እጅግ ውስብስብና ፈታኝ ስራ መሆኑን የሳይበር ሴኪሪቲ መስሪያ ቤቱ አስታውቋል። በመጪው ጥር ወር አስተዳደሩን የሚረከቡት ተመራጩ ፕሬዝደንት ጆ ባይደን እጅግ አሳሳቢ መሆኑን አመልክተው በጉዳዩ ዙሪያ ያለማቋረጥ እየሰሩ ያሉትን የመንግስት መስሪያ ቤት ባለሙያዎች አመስግነዋል። ያስተዳደራቸው ቅድሚያ ትኩረት እንደሚያደርጉትም ገልጸዋል። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስና ባለቤታቸው ካረን ፔንስ ዛሬ በቴሌቪዥን በቀጥታ እየታዩ የመጀመሪያቸውን የኮቪድ-19 መከላከያ ክትባት ተከትበዋል። ክትባታቸውን በይፋ የወሰዱት ክትባቱ ለጉዳት የማይዳርግና የሚሰራም መሆኑን ህዝቡ እንዲያምን ማረጋገጫ ለመስጠት በተያዘው ጥረት ነው። ፔንስ እና ባለቤታቸው ዋሽንግተን ዲሲ ዋይት ሀውስ አጠገብ በሚገኘው የስራ አስፈጻሚ ቢሮዎች ህንፃ ባለሙያዎች ክትባታቸውን የሰጧቸው ሲሆን ፔንስ የክትባት መርፌውን ለወጓቸው የሕክምና ባለሙያዎች ግሩም ስራ ነው የሰራችሁት፣ መርፌው ምንም አልተሰማኝም ብለዋቸዋል። የዩናይትድ ስቴትስ የሕዝብ ጤና አገልግሎቶች ዋና ተቆጣጣሪ ሰርጀን ጀነራል ጅሮም አደምስም በበኩላቸው ከምክትል ፕሬዚደንቱና ከባለቤታቸው ቀጥሎ ክትባታቸውን ወስደዋል። ሶስቱም ሁለተኛውን ክትባት ለመከተብ ከ21 ቀናት በኋላ እንዲመለሱ ዶክተሮቹ አሳስበዋቸዋል። ተመራጩ ፕሬዚደንት ጆ ባይደን በሚቀጥለው ሳምንት ውስጥ ክትባቱን እንደሚወስዱ ለኤንቢሲ ቴሌቪዥን ገልጸዋል። የዩናይትድ ስቴትስ የመድኃኒት አስተዳደር ኤፍዲኤ ፋይዘርና ባዮንቴክ ለቀመሙት የኮሮና ቫይረስ ክትባት በአጣዳፊነት ስራ ላይ የሚውልበትን ፈቃድ የሰጡት በቅርቡ ሲሆን ሞደርና ኩባንያ ለሰራው ክትባት ደግሞ ዛሬ ፈቃዱን ይሰጡ ይሆናል ተብሎ እየተጠበቀ ነው። በኮቪድ-19 ዜና እናጠናቅቃለን። በኢትዮጵያ ባለፈው የ24 ሰዓት ጊዜ 544 ሰዎች ላይ ኮሮና ቫይረስ መገኘቱን አስራ ሁለት ሰዎች በበሽታው ሳቢያ ህይወታቸውን ማለፉን የጤና ሚኒስቴር ዕለታዊ መረጃ አመልክቷል ስድስት ሺ ሁለት መቶ ሰማኒያ አራት ሰዎች ተመርምረው ከተገኙት ውስጥ አራት መቶ ሰላሳ አራቱ በአዲስ አበባ መሆኑን ነው መረጃው የሚያሳየው ህይወታቸው ያለፈው ደግሞ ዘጠኙ በአዲስ አበባ አንድ ሰው በኦሮሚያ አንድ ሰው በሐረሪና አንድ ሰው በድሬደዋ ከተማ መሆኑን ለመረዳት ተችሏል አድማጮች ለሰአቱ ያለን ዜና በዚሁ ያበቃል የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ አርብ ታህሳስ 9 2013 ዓ ም ዝግጅታችንን ነው። የኢትዮጵያ መንግስት በትግራይ ክልል ባካሄደውና ሕግ የማስከበር ዘመቻ ባለው እርምጃ ዙሪያ በዓለም አቀፍ ተቋማትና በተለያዩ ሚዲያዎች የሚወጡ የተሳሳቱ መረጃዎች ሕብረተሰቡን እያሳሳቱና ውዥንብር ውስጥ እየከተቱ ነው ሲል የኢትዮጵያ ሲቪክ ማኅበራት ጥምረት የተሰኘ ተቋም አስታወቀ። በሀገራችን ያለውም ወደዚህ ውዥንብር ውስጥ ይዋዥቃል። እውነቱንና እውነት ያልሆነውን ግርድፉንና ትክክሉን ገለባውንና ፍሬውን መለየት እስከማያስችል ደረጃ ህዝቡ በየቀኑ ቦምባርድድ ይሆናል። በሰሜን ካሮላይና ኤ ኤን ቲ ዩኒቨርሲቲ መምህር የሆኑት የጥምረቱ አባል እና የስብሰባው ተጋባዥ ተናጋሪ ፕሮፌሰር ብሩክ ናቸው። በሁለተኛው አጋማሽ ሙሉ ዘገባውን ታዳምጣላችሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአህዱ ራዲዮ 943 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በማይካድራ በጅምላ የተቀበሩ ሰዎች ጸሎተ ፍትሐት ተደርጎላቸው አስክሬናቸው ቤተ ክርስቲያን ውስጥ እንዲያርፍ ተደረገ። ሰሞኑን ሰሜን ኢትዮጵያ የሚገኘው የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ዛሬ ውሎውን ማይካድራ አድርጎ ነበር። ማምሻውን ከዳንሻ በስልክ አግኝተነው ነበር። ማይካድራ ስላለው ሁኔታ በማብራራት ይጀምራል ሲሆን እንደምታስታውሽው አምነስቲ ኢንተርናሽናልና የኢትዮጵያ ሰብአዊ መብት ኮሚሽን በማይካድራ ከስድስት መቶ በላይ ሰዎች በአንድ ሌሊት ተጨፍጭፈው መገደላቸውን መዘገባችን ይታወሳል። እኔ አሁን በሚገኝበት በማይካድራ ከተማ የተለያዩ እውነቶችን ዛሬ አስተውያለሁ። በተለይ መከላከያ ሰራዊትና የአማራ ልዩ ኃይል እንዲሁም ብልሻው የማይካድራ ከተማ ቢቆጣጠሩም እነዛ በማንነታቸው የተነሳ ተነጥለው ተገደሉ የተባሉ ዜጎች ሰዎች አፈር ተመልሶባቸው እንጂ አልተቀበሩም ዝክርም አልተደረገላቸውም ነበር በተለይ ቀናት በኋላ የተገደሉ አስክሬኖች ለማንሳትም አስቸጋሪ ስለነበረ አንስቶ በቤተ ክርስቲያን ቅጥር ግቢ ውስጥ መቅበርም አልተቻለም ነበር በማለት የአካባቢ አወሮች ነግሮኛል። ለእነዚህ ዜጎች በተለመደው መንገድ በሃይማኖታቸው መሰረት በማድረግ ጸሎትም ሆነ ቡራኬ እንዲሁም ፊታት ተደርጎ ስርዓተ ቀብር አልተደረገላቸውም። እነዚህ ዜጎች ታዲያ እርማቸውን የከተማ ሰዎች በተለይ እርማቸውን አላወጡም ነበር። ዛሬ ግን በተለያዩ ስፍራዎች አፈር ተመልሶባቸው የነበሩ እነዚህ አስክሬኖች ተቆፍረው ወጥተው በሃይማኖት አባቶች ጸሎት ስራ ተደርጎላቸው በከተማ በሚገኘው አቡነ አረጋዊ ቤተክርስቲያን ቀብረ ስርዓታቸው ተፈጽሟል። አስክሬናቸው ከለቅሞ ወጥቶ በቤተክርስቲያን መካነን ቃበር ስፍራ እንዲያርፍ የተደረገላቸው እነዚህ ንጹሀን ተግባድም የተደረገው ሐኪሞችና እንዲሁም የፎረንሲክ ዶክተሮች፣ የፌደራል ፖሊስ አባላት የተገኙበት ነበር። እነሱ ራሳቸው በራሳቸው በሙያዊ መንገድ ምርመራ ሲያደርጉም ተመልክቻለሁ። ዲኤንኤ ወይም የዘረመል ቅንጣትን ከእያንዳንዱ አስክሬን ላይ መውሰዳቸውንም አንድ ባለሙያ ነግሮኛል። እንግዲህ ይህ ከተደረገ በኋላ በኢትዮጵያ ኦርቶዶክስ ቤተክርስቲያን ማዕከላዊ ጎንደር ከመጡ ከሃይማኖት አባቶች መካከል አንዱ የሆኑትን ቀሲስ ሊቀትሉ ጋር አወቀ ትእዛዙን ቃለ መጠይቅ አድርገላቸዋለሁ። ንጹሃን ዜጎች በማንነታቸው የተነሳ በግፍ ተገድለዋል። ማይካድራ የመጣ ነውም ለእነዚህ ዜጎች ጸሎተ ፍትሐት ለመፈጸምና የእነሱን ሀዘን ለመካፈል ነው ብለዋል። የአብነት መምህራን፣ የሀገር ስብከት ተወካዮች ገዳማትና የአርባ አራት አለቃዎችም በአጠቃላይ ከአንድ መቶ በላይ ልቃውንትና ካህናት በማይካድራ ከተማ ተገኝተው በግፍ በሰዎች ለተገደሉ ዜጎች ጸሎተ ፍትሐትን ፈጽመውላቸዋል። ከዛ በኋላም በስፍራው የተገኙ ሰዎችም ሀዘናቸውን ገልጸውላቸዋል። ቀይሳ ውቀ ትዛዙ እንዳሉት ምድም እንኳን የተገደሉ ሴቶችና ወንዶች ቢሆኑም የሁለቱንም ጾታ ዝክር አጠራረብ በአርባ ቀናቸው ዘክረናቸዋል ነው ያሉት። ጸሎተ ፍትሐቱን የጀመሩት ሶሮካ ከተማ መሆኑን ገልጸውልኛል። ከዛ በመቀጠልም በዳንሻ፣ በኡመራ፣ በማይካድራና በምድረገነት ከተሞች ሰዎች የተገደሉትን ልቅዋን ጸሎተት ስጋት አድርጎላቸዋል ማለት ነው። ነፍስ ይማርንም ብለናል ነው ያሉ። አስክሬኖቹ እየወጡ ለየብቻ ነው የተቀበሩት ወይስ አንድ ላይ ነው? አንድ ቦታ ላይ ነው የተቀበሩት። ዛሬ ቦታው ነበርኩኝ። ይህን አይቼ ያለሁኝ። አንድ ቦታ ዘጠኝ፣ አንድ ቦታ አስራ አምስት፣ ሌላ ቦታ አስር እያደረጉ ነበር ሲቀብሮ ነበረው። ቦታውም አይበቃም በሚል እያንዳንዳቸው ተለይተው እዛ ግን እንኳን የተለቀመ አጥንት ቢሆንም ለእያንዳንዳቸው አይነት ሚበቃ ቦታ ባለመኖሩ ዘጠኝ አስር አስራ አምስት አንድ ላይ እያደረጉ ነው ሲቀብሯቸው ነበሩ። በጠቅላላ ስንት አስክሬን እንደተገኘ ለማወቅ ችለሃል? እኔ እዛው ያለው ከአንድ ጅምላ መቃብር ወጥቶ ወደ ቤተ ክርስቲያን ቅጽር ግቢ ውስጥ መጥቶ የተቀበሩት ሀያ አንድ አስክሬኖች ናቸው። ሌሎችም የተለያዩ ቦታዎች ያሉ አስክሬኖችም እንደዚህ እየተለቀሙ እየመጡ እዛው እንደሚቀበሉ ነግረውኛል። እንግዲህ ያነጋገርካቸው ሰዎች ይሄ አስክሬኖች ወጥተው ሲቀበሩ የቤተሰብ አባል ተርፎ እዛ ቆሞ መታዘብ ማየት የቻለ የሀዘኑን የሚገልጽ የቤተሰብ አባል አግኝታ አነጋግረሃል አነጋግሬያቸዋለሁ ስሜታቸውን አጋርተውኛል ይህን ግን አላገኘን ነበር ያሉት

ለርጃ ዘመናትም እዛ አካባቢ ኖር ያለው ንጹሀን ዜጎች ወደ ዘመት በግፍ ሲገደሉ ኖረዋል። እነዛን ሁሉ በማሰብ ነው ዛሬ የምናደርገው። ይልቁንስ ጥቅምት ሰላሳ በእሳቸው ሀገራለት ተጨፍጭፈው ተገደሉ ያላቸውን ከስድስት መቶ እስከ አንድ ሺህ ለሚደርሱ ዜጎች ዛሬ ስቃት ማድረጋቸውን ነግሮኛል። እነሱ ወደ ከተማው ሲገቡ፣ ወደ ማይካድራ ሲገቡ ሊቃውንትና ፋናትን ተቀብለዋል የከተማ ነዋሪዎች። ታዲያ እነዚህም ሊቃውንትና ፋናትን ሲቀበሉ፣ የከተማ ነዋሪዎች፣ በተለይ ሴቶች ፊታቸው በጣም ማዝረው የልባቸው መሰበር የሚያሳብቃቸው ስሜቶችን ተመልክቻለሁ። በተለይ በሁለት አይነት ስሜት ውስጥ እንደነበሩ አይቻለሁ። አንደኛው ስሜት ለተገደሉ ንጹሃን ስቃት ተደርጎላቸው በስፍራዎች ተገኝቶ አልቂ ሰው እርማቸውን የሚያወጥበት መሆኑ ትንሽ ጥሩ ስሜት ፈጥሮባቸዋል። ሁለተኛው ስሜት ደግሞ ቶሎ የማይሽር በልብ በተቀበረ ሀዘን እንዳለባቸው ነው ነገሩ። እናም በርካታ ሴቶች እና የከተማ ነዋሪዎች በአቡነ አረጋዊ ቤተክርስቲያን ተገኝተው ሀዘናቸውን ገልጸዋል፣ እርማቸውን ማውጥቷል። እንግዲህ የዛሬን ሪፖርት አጠቃለል ሲሆን በማይካድራ ከተማ አሁንም የአስክሬን ጠረንና ሽታዎች አሉ፣ አለቀቃትም። የሀዘን ማቅም ከከተማው ጨርሶ አልጠፋም። ሌላ ከዛሬ ከአስክሬኑ እንደገና ከማረፍ ከጸሎተ ፍትሐት በተጨማሪ በማይካድራ ያነጋገርከው ወይም የተመለከትከው ነገር አለ? አዎ፣ ያነጋገርኳቸው የከተማው ነዋሪዎች አሉ። አሁንም የአካባቢ ጸጥታ እንደሚያሰጋቸው ነገሮኛል። የጸጥታው ሁኔታ እንዲጠናከርም መንግስትን የጠየቁ ነው የሚገኙት። ወደ ተከታዩ ዘገባ እንለፍ። አላማጣ ከተማ ተቋርጠው የነበሩ መንግስታዊና ሕዝባዊ አገልግሎቶች እንዲቀጥሉ መደረጋቸውን የከተማው ጊዜያዊ አስተዳደር ገለጸ። የመማር ማስተማሩ ሂደት ግን በአፍ መፍቻ ቋንቋ መማር አለብኝ የሚለው የአካባቢው ማህበረሰብ ጥያቄ ምላሽ ባለማግኘቱ እስካሁን አለመጀመሩን ጊዜያዊ አስተዳደሩ አስታውቋል። መስፍን አራጌ ዘገባ አለው። አካባቢው አሁን ከስጋቱ አገግሞ ህይወት እየወትሮ ገጽታዋን ይዛለች። በጦርነቱ መቀስቀስ ተቋርጠው የነበሩ መንግስታዊና ሕዝባዊ አገልግሎቶች ጀምረዋል ተናግረዋል። አስተያየታቸውን ለአሜሪካ ድምፅ የሰጡት ጊዜ የከተማ አስተዳደሩ ከንቲባ ካሳረዳ የተቋረጠውን አገልግሎት ከማስቀጠል ባለፈ ያልተጀመሩትን እንዲጀምሩ ሁኔታዎችን በማመቻቸት ላይ መሆናቸውን ጠቅሰዋል። አሁን እኛ ኢሚዲት ህብረተሰቡ ከመረጠን ኋላ መጀመሪያ በሁለት ነው ከፍለን ያየ ነው። ጊዜ የማይሰጡ አገልግሎት ሰጪ ተቋማት ቶሎ ማስጀምር፣ ለምሳሌ እንደ ሆስፒታል፣ ውሃ ልማት፣ መብራት ኃይል፣ ባንክ ከነበረው ድጋፍ ሰጪ ኮሚቴ ጋር ተወያይተን ቶሎ በየቦታው ሂደን አገልግሎት እንዲሰጡ የመንግስት ሰራተኛ እዛ የሚሰራ ሰራተኛ እንዲገባ በማድረግ ቶሎ ስራ እንዲጀምሩ ነበር ያደረግ ነው። ከዛ ውጭ ያሉት ደግሞ እነዚህ የመንግስት ሴክተር መስሪያ ቤቶች እንደ መዘጋጃ ቤት፣ ገቢዎች ከዛ ኋላ የተወሰኑ ንብረቶቻቸው የተዘረፉ መስሪያ ቤቶች አሉ። ለምሳሌ የከንቲባ ጽህፈት ቤት፣ ፋይናንስ፣ የጸጥታ እዚህ እዚህ ውስጥ ያሉት አንድ ሁለት ሶስት መስሪያ ቤቶች እነሱ ንብረት ከዞኑ ጋር በመነጋገር አሁን በቅርቡ ማስጀመር የሚያስችል እቃ ያመጡልናል። በዚህ ሁለት ቀን ሶስት ቀን ተገዝቶ ይገባል። በተለይ አካባቢውን ጸጥታ በማረጋገጥና ህግን በማስከበር ረገድ የተሰራው ስራ አበረታች መሆኑን ነው የጠቀሱት ከንቲባው በሰፊው። እዚህ አካባቢ ትጥቅ የታጠቁ ደህንነት ካድሬዎች ነበሩ። እነዚህ ሰዎች ሁለት ሶስት ሽጉጥ ክላሽ ያላቸው ሰዎች ናቸው። እነዚህን ሰዎች አይደንቲፋይ አድርገው በመጠቆ መረጃ እንዲሰጡ ተከታትለውም ያሉበት ቦታ እንዲያሳዩ በዚህ ምክንያት ማአት ትጥቆች እያስፈታና ያለ ነው። ይሄ ከህዝቡ ጋር ተባብረን ነው የምናደርግ ያለ። ከንቲባው ይህን ይበሉ እንጂ ህወሓት አካባቢውን ለቆ ከመውጣቱ በፊት በየቦታው ይጣላቸውና በግለሰቦች እጅ በድብቅ የሚገኘው የጦር መሳሪያዎች በስፋት ይገኛሉ። ይህም ለጸጥታ መደፍረስ ምክንያት እንዳይሆን ስጋት አለን የሚሉ የከተማ ነዋሪዎች አልጠፉም። ከንቲባው ስጋቱን ለመቅረፍ የተቋቋመ ግብረ ኃይል ልዩ ክትትልና ቁጥጥር እያደረገ መሆኑን ይናገራሉ። እኛ ከአባቶች ጋ ከወጣቶች ጋር የመለመልናቸው ሚሊሻዎችም አሉ፣ የራሳችን ወጣቶችም አሉ የሚያግዙ ከነሱ ጋር ተሳስረን በሰፊው ብዙ ትጥቅ አስፈትተናል። ግን ብናስፈታም ከነበረው ታጥቆ የነበረው የጁንታ ቡድን በሕገወጥ መልኩም እነሱ ፈቅደውላቸው ማአት ነበሩ። አሁን ምን እያደረግን ነው? ራሳቸው ያላስረከቡ ሰዎች ወይም በጥቆማ ያላስረከቡ ሰዎች መረጃ እየሰበሰብን በየቦታው እየሄድን ፍተሻ እያካሄድን አሁን የሚጠረጠሩ ቦታዎች አሁን በዚህ ሁለት ቀን አይደንቲፋ ያደረግን በደንብ አድርገን የት የት አካባቢ የሚጠረጠሩ ቦታዎች ትጥቅ ታጥቀው የሚኖርባቸው በተለይ በተለይ ከነበረው ስርዓት ጋር ትስስር የነበራቸው ሰዎች አሁን የሮራ ቀበሌ የሚባል አካባቢ አለ። እዛ አካባቢ ከጁንታው ጋር ትስር ያላቸው ሰዎች እዚ አካባቢ ይኖራሉ። እዛ አካባቢን በሰፊው ትጥቅ የማስፈታት ስራ አልተሰራም የሚል ግምገማ ነበረ። ያንን ቁጭ ብለን መክረም ትላንት በሰፊው የነበሩ ያልተፈቱ ትጥቆች የማስፈታት ስራ ተሰርቷል። አንድ እዚህ ምንድን ነው ለከፍተኛ ስጋት የሚዳርግ ሲዌሽን የለም። ነገር ግን እኛ ምንድን ነው አንድም ሰው በህገወጥ መልኩ ትጥቅ የታጠቀ አካል መኖር የለበትም የሚል አቅጣጫ ይዘን እየተንቀሳቀስን ነው። ሙሉ በሙሉ ጨርሰናል ማለት አይቻልም። እዚህ አንድ ደስ የሚለው ነገር ምንድን ነው ሰው አክቲቪ ፓርቲሲፓንት ነው። እዚህ አካባቢ በሰፊው የተጎዳ ህዝብ ነው ያለን። ወጣቱ በተለይ የማንነት ጥያቄ ስለጠየቀ ብቻ ሲታሰር፣ ሲሳደድ፣ ኢሰብዓዊ ድርጊቶች ሲፈጸምበት የነበረ ወጣት ነው። ይህንን ለውጥ ከመጣ ኋላ ወጣቱ ለውጡ በአግባቡ መጠቀም ይፈልጋል። ይህንን የመጣው ለውጥ በአግባቡ ለመጠቀም ደግሞ እነዚህ በህገወጥ መልኩ የታጠቁት ሰዎች የማስፈታት ስራ መስራት አለብን። ያንን ደግሞ ብቻችን አይደለም የምንሰራ። የጸጥታው አካል አለ፣ አመራር አለ፣ ወጣቶች አሉ፣ በጋራ እየሰራ ነው። የጦር መሳሪያ በህገ ወጥ መንገድ የያዙ ግለሰቦች በቁጥጥር ስር ከዋሉ በኋላ ህጋዊ ውሳኔ የሚያሳልፍባቸው የፍትህ አካላት ተቋቁመዋል ወይ ሲል የአሜሪካ ድምፅ ሬዲዮ ለከንቲባው ጥያቄ አቀርበው ነበር የነበሩት ዳኞች አይቀጥሉም። ከነበረው ስርዓት ጋር ትስስር ያላቸው ብዙ ወንጀል ያላቸው የነበራቸው ሰዎች ናቸው። አሁን መርማሪ ቡድን አለ፣ መረጃ እያሰባሰበ ነው። በቅርቡ ያው ስርዓቱ ጠንካራ እንዲሆን ስራ እየተሰራ ነው። በቅርቡ ኤቭሪቲንግ ያልቃል ብዬ አስባለሁ። አገልግሎት አቁሞ የነበሩ ማህበራዊና ኢኮኖሚያዊ ተቋማት ወደ መደበኛ አገልግሎታቸው እንዲመለሱ ሲደረግ፣ የመማር ማስተማር ሂደቱ ግን አሁንም እንደተቋረጠ ነው። ትምህርት ቤት አላስጀመርንም። ለምን ትምህርት ቤቶች አንድ ከፀጥታው ጋር ተያይዞ የነበረው፣ ሁለተኛ ደግሞ ትምህርት ቤቶች ኮምፕሌን አላቸው። ከዚህ በፊት ሲማሩበት የነበረው አንኳ ቶታሊ ካርክለም ህብረተሰቡ ከሚፈልገው ውጭ ነበር የነበረው የትህነት ቡድን በሚፈልገው ነበርና አሁን ከዞን ጋር ተነጋግረናል፣ ተወያይተናል። የእኛ ችግር ነግረናቸዋል፣ የህብረተሰቡ የሚያስፈልጉ ነገሮች። አሁን በቅርቡ ትምህርት ቤቶች እንዲጀመሩ እየሰራ ነው። የአማራ ብሔራዊ ክልላዊ መንግስት አካባቢውን ማረጋጋት የተለያዩ ድጋፍ በማድረግ እገዛ እያደረገላቸው መሆኑንም ጠቁመዋል። እነሱ በጀቱም ይደግፋሉ የመንግስት ሰራተኛ ደግሞ ዝም ይከፍልልናል። አሁን ግን የመንግስት የገንዘብ ስርዓት በቀላሉ ዝም ብለ የሚወጣም አይደለም። እዚህ ያለው የህዝብ የማገልገል ፍላጎት ደግሞ ጊዜ የሚፈልግ አይደለም። እያያችሁት ነው። ሰቡ ደግሞ ከዚህ በፊት ለሰላሳ ዓመታት ታፍኖ የነበረ ማህበረሰብ ነው። ሲበደል የነበረ ማህበረሰብ ነው። ያለማጋነን በቅኝ ግዛት ስር ነበር ወያኔ አስገድዶ ከወሎ ህዝብ ነጥሎ ወደ ትግራይ አስገባው በ1984። ከዛን ቀን ጀምሮ የራያ ህዝብ ፍትህ ለአንድም ቀን አግኝቶ አያውቅም። አንገቱ ደፍቶ የኖረ ማህበረሰብ ነው። ባላማጣ ከተማ 03 ቀበሌ ቀጠና አራት ነዋሪ የሆኑት መምህር ብርሃኑ አባዲ አዲሱ የጊዜ አስተዳደር እየፈጸማቸው ያሉትን ተግባራት አድንቀዋል። ውስጣዊ ስሜቴ ሊገልጽልኝ የሚችል አስተዳደር ነው የመጣልኝ። ከዚህ ተወልዶ ያደገ ነው ስቲል ነው። ንብረት የለንም። በኪራይ ቤት እስካሁን አንድ ሺ ብር እየከፈልኩ ኖራለሁ። እኔ ምንም ንብረት የለንም። እዛ 01 ቀበሌ ነበር የወላጆቼ ቦታ። እሱ ደርግ ወስዶት ነበር። ከደርግ በኋላ ወረቀት ይዘን ስናቀርብ አይ ይሄ ህጋዊ አይደለም ብለው ቀዶ ጣሉት። ከዛ በኋላ ወያኔ የተቀበለ ወያኔን ደግሞ ስንጠይቀው ወያኔ እናንተ ነፍጠኞች ናችሁ ተወጡ ከሆነ ውጡ፣ እዚህ መሬት የላችሁም በሚል ዛቻና ፍራቻ አንገታችን ቀብረን ስንኖር ነበር። ከዛም ደግሞ ሰርተን ያገኘነውን ገንዘብ የውድብ የምን እየተባለ ለአንዳንድ መሰረተ ልማት እያሉ ምንም አይነት ልማት ሳናይ ገንዘብ ሲበዘብዙ ኑረዋል። ህወሀት በመከላከያ ሰራዊት ላይ ፈጸመ የተባለውን ጥቃት ተከትሎ መከላከያ ሰራዊት ከአማራ ልዩ ኃይል ጋር በመተባበር በወሰዱት ወታደራዊ እርምጃ የውጥረት ቀጠና ከነበሩትና በቅድሚያ ከተቆጣጠሯቸው ግንባሮች ራያ አላማጣ አካባቢ አንዱ ነበር። በወትሮ ብዛትና ፍጥነት ባይሆንም የህዝብ መተላለሻ ተሽከርካሪዎች ከቆቦ አላማጣ ሲንቀሳቀሱ ለመታዘብ ችለናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ካላማጣ መስፍን አራጌን እናመሰግናለን። በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ዋንጓ ወረዳ መንግስት የጉሙዝ ታጣቂዎች ናቸው ያላቸው በአርሶ አደሮች ላይ ጥቃት መፈጸማቸውን ገልጿል። በጥቃቱ ሁለት የልዩ ኃይል አባላትን መግደላቸውንና አንድ የአካባቢው የመንግስት ታጣቂ መቁሰሉን የወረዳው ፖሊስ ጽፈት ቤት አስታውቋል። ዝርዝሩን አስቴር ምስጋናው ከባህር ዳር አድርሳናለች። ትናንት ከጠዋቱ ሁለት ሰዓት አካባቢ ከቤኒሻንጉል ጉምዝ ክልል ጋር በሚያዋስነው የአዊ ብሔረሰብ አስተዳደር ዞን መንታዋ ቀበሌ ሞጣ ቀጠና ውስጥ ከሁለት ልጆቻቸው ጋር በመሆን ማሳቸውን በመሰብሰብ ላይ በነበሩ አርሶ አደር ላይ የጉምዝ ታጣቂዎች ቀስት በማስፈንጠር ጥቃት ለማድረስ ቢሞክሩም የአርሶ አደሩ ቤተሰቦች ሮጠው ማ ማምለጣቸውን የወረዳው ፖሊስ ጽህፈት ቤት ኃላፊ ምክትል ኮማንደር ደመላሽ ብርሃኑ ይናገራሉ። ትላንትና ሁለት ሰዓት አካባቢ ገደማ በግምት አጫዳ የኛ ሕዝብ ከኛ ክልል ውስጥ እያጨዱ ያሉ መውጠ ቀበሌ መንጣዋ ከተና መውጠ ቀበሌ ይበላል አባታቸው ሄዳ ኩሳስ ቀርተዋቸዋል። ልጆችም እንዲገልሏቸው ነበሩ። በሲቪሎች ላይ የደረሰ ጉዳት አለመኖሩን ነገር ግን አጥቂዎቹ የአካባቢውን ጸጥታ የሚያስከብሩ ሁለት የልዩ ኃይል አባላት መግደላቸውን እና አንድ የሚሊሻ አባል ማቁሰላቸውን ኃላፊው ተናግረዋል። እዛ ልዩ ኃይሎች ወዲያው ተደውሎላቸው ደርሰዋል። እዚህ መንታዋ ላይ ያሉት ከእነሱ ላይ ሁለት ልዩ ኃይሎች ላይ እርምጃ ወስደውብናል። ከኞች የአማራ ክልል ልዩ ኃይሎች ናቸው የሞቱት። አዎ የተከበበውን ህዝብ ለማስቀረት ሲለው ቀድሞ መንገድ ላይ መሽገው ቆይተው ሁለት ልዩ ሀይሎችን መጥተዋል። በኋላ አንድ ሚሊሻ ደግሞ ቁስለዋል። ሁለት ሰው የሞተው አንድ ሰው የቆሰለ አንድ ሚሊሻ። ከየት ነው የመጡት? ከመጠቀዝን መንዶሮ ወረዳ ጎንጨ የምትባል ቀበሌ ላይ ነው የመጡት ጉብዞ። የመከላከያ ሰራዊትና የአማራ ልዩ ሀይል አካባቢውን የተቆጣጠሩ ሲሆን እስከ እኩለ ቀን የዘለቀ የተኩስ ልውውጥ እንደነበረ ምክትል ኮማንደር ደመላሽ ተናግረዋል። አሁን ከሰዓት ተደዋውለን Bueno, que la caja ቦታው አስቸጋሪ ነው። እዛ ለመግባት የእኛ ኃይልም ያው እንደማይገባ ተከልክሏል። መጀመሪያውንም በእኛ ክፍል ውስጥ ገብተው ነው የኛን ብዙ ኃይል ላይም ጥቃት ያደረሱት እና መከላከያዎች ጋር ሰመረ ስለተደዋውለን ከድራጤነት ብለን ኃይል መጡ። በእኛ በኩል ገብቶ አሁን ጠዋት የጀመሩት እስካሁን ተኩስ ላይ ናቸው። አሁን አሁን እዛውን ያለ ሁኔም እስቲን ነው ተኩስ ላይ ናቸው። ከበድ መሳሪያም ጭምር እየተኮሱ ነው መከላከያዎችን ገጥሞ መከላከያው በጣም ችግር ውስጥ ነው ያለው። እየባዘነ ነው ያለ። አንደኛ ቦታው ምቹ አይደለም። አሁን ሽርቶችን ለመያዝ በሙሉ ለዋ ነው ጨቀ ነው እሳቱ ከለበለበ ካልበላው አሁን ላይ ሁሉን ቁጥጥር ስር ማድረግ አይቻልም። እነሱ በሚያውቋት እርምጃ ወስ መሩጡ ይገባሉ። እዛ ስትገቢ እርምጃ ይወስዳሉ። ጉምስ ታጣቂዎች ናቸው የተባሉት ስለታማ ነገሮችን ነው ወይስ የጦር መሳሪያ ይዘው ነው የሚመጡ? መሳሪያ አለ። በአብራራው ነው የኛ ዜሮችን አም ትላንት የመጡት በአብራራው መሳሪያ በከበድ ብሬን ጭምር ይዘዋል። ከበድ መሳሪያ ይዘዋል። ለሌው ደግሞ ቀስት ይዛል። በአብዛኛው ግን የተሻለ መሳሪያ ነው የታጠቁት። መሰልጠኛ ቦታ አለ ቢድምዳ ፊልም ይባል ማንዱራ ወረዳ መተከል ዞን ውስጥ ከሁለት አመት በላይ ነው ያሰለጥኑት። በተደጋጋሚ ጊዜ እዚህ ቦታ ላይ ያሰለጥናሉ ብለን እናገራለን። ያው ቤንሻንጉልጉምዝ ደግሞ በሙሉ ከላይ እስከታች አመራሩ በህዋት የተተፈተበት ስለሆነ ማንም አይሰማ። በቤንሻንጉል ጉምዝ ክልል እየተፈጸመ ባለው ብሄርን የለየ ጥቃት ውስጥ የአመራሩ እጅ እንዳለበት ማሳያ ነው የሚሉትን ምክትል ኮማንደሩ አክለው ይገልጻሉ። አመራሩ ነው ምታልቁ። ነው አማራ እንዲህ ሊያደርግ ነው እያለ የሚቀሰቅሰው ከጉምዝ ላይ ምንም ችግር የለበትም። የትኛውም አመራር ትንኳ ሱ ትበጠል አይመጣም። እኛ እስከ ቦታው ድረስ ሂደን እንደውለን ኑ አስጠብሷቸው አስመልሷቸው ብለን እንኳ ስንደውል ሁኔታቸውን ዘጋግተው የሚጠፉ የቤንሻንጉል ጉምዝ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለስ በየነ ትናንት በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ጓንጓ ወረዳ የጉምዝ ታጣቂዎች ፈጸሙት ስለተባለው ጥቃት የሚያውቁት ነገር እንደሌለ ገልጸው በተለያዩ ወገኖች የአመራሩ እጅ አለበት እየተባለ ለሚነሳው ሀሳብ የሚከተለውን ብለዋል። የፖለቲካ አመራሩ በዚህ ውስጥ እጁ አለበት ችግሩ እንዳይፈታ ችግሩ እንዲባባስ የሚያደርግ ካለ ክልሉ መንግስት ነገም ዛሬም እርምጃ ከመውሰድ ወደኋላ አይልም። እርምጃ በመውሰድም የሚታማ አይደለም። እርምጃ እየወሰደን ያለው ችግሩ እንዲፈታም ለአንድ የማንሚጠ ጊዜ ይሰረን ያለው ከዚህ ጋር ተያይዞ ችግሩን ለማቋጨት ያልተቻለበት እናንተ የምትረዱልን ብዬ ማስበው እንግዲህ ባለፉት ሀያ ሰባት አመት በእኛ ክልል ታውቃላችሁ፣ የተለያዩ ብሄር ብሔረሰቦች ያሉበት ክልል ነው። ስራ የዳይቨርሲቲ ያለበት ክልል እንደመሆኑ ጋር ተያይዘ እንግዲህ ሲፔለት የኢኮኖሚ አሻጥር ሲሰራ ነበረ። የማዕድን ቦታዎችን ያለግባብ ሲይዝ ነበረ። የእርሻ ኢንቨስትመንት መሬቶችን ያለግባብ ይዘው ሲጠቀም የነበረበት ያ ሁሉ በአዲሱ ሪፎርም እና ሀገራዊ ለውጡን ተከትሎ ያልተገቡ መሬቶች ወደ መሬት ባንክ እንዲገቡ የማድን መሬቶች ወደ ክልሉ መንግስት እጅ እንዲገቡ የተደረገበት ጋር ተያይዞ ይህን የጥፋት ቡድኑን በአንድም በሌላም በትጥቅም በስልጠናም በሎጂስቲክም በሀሳብም እየደገሰ ያለ መሆኑን በደንብ መረዳት ያስፈልጋል። ቅድም ባንኮች መሰረት ብዙ እርምጃዎች ተወስደዋል። ግን ፈተና የሆነው ወቅቱ ክረምት ከመሆኑ ጋር ሳሩ ጋር ጫካው ጋር የመሬቱ ጂኦግራፊካል አቀማመጡ አመቺ ካለመሆኑ ጋር ኦፕሬሽን ስራዎች እነዚህ የጥፋት ቡድኖችን ሙሉ በሙሉ ለማጥፋት አልተቻለም። እንግዲህ ወቅቱ ኦልሞስት ሳርም እየተቃጠለ ነው፣ ጫካውን ትንሽ ረገብ ያለ ነው። ከዚህ በኋላ እነዚህን ሽፍቶች አድ ነው። ይበ እንዲ እንዳለ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ባወጣው መግለጫ በኦሮሚያ ክልል ወለጋ፣ በቤንሻንጉል ጉምዝ ክልል መተከል ዞን የሚታየው የሕግ ጥሰት በመንግስት ትኩረት እንዳልተሰጠው ጠቅሰዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባው እናመሰግናለን። አድማጮች፣ የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአማረኛ ቋንቋ አገልግሎት ነው። መለስካቸውን ለዘገባው እናመሰግናለን። ኮሮና ቫይረስ ወረርሽኝ በመላው ዓለም ያሉ ሕዝቦችን እየጎዳ ነው። ከነዚህ ተጎጂዎች መካከል ስደተኞች ይገኙበታል። አብዛኞቹ ስደተኞች የታመሙ ስራቸውን ያጡና በተሰደዱበት ሀገር ተሰናክለው የቀሩ ናቸው። የቪኤ ዘጋቢ ማርጋሬት በሽር ስደተኞቹ ስላሉበት አስቸጋሪ ሁኔታ በመንግስታቱ ድርጅት የስደተኞች ኤጀንሲ ኃላፊን በማነጋገር የሚከተለውን ዘገባ ልካለች። ደረጀ ደስታ ያቀርበዋል። ዛሬ በዓለም ላይ ወደ 272 ሚሊዮን የሚጠጉ ስደተኞች አሉ። ከነዚህ ከግማሽ ለጥቂት ያነሱት ሴቶች ናቸው። የተባበሩት መንግስታት፣ ምክንያታቸው ምንም ይሁን ምን አገራቸውን ቀይረው በሌሎች አገር የሚኖሩትን እንደ ስደተኞች የሚመለከታቸው ቢሆንም አብዛኞቹ ምክንያታቸው የተሻለ ኑሮና ኢኮኖሚ ፍለጋ እንደሆነም ያምናል። በዓለም አቀፉ የስደተኞች ድርጅት በተገኘው መረጃ መሰረት ከአገራቸው ውጭ በመኖር ከፍተኛውን ቁጥር የያዙት ህንዳውያን ናቸው። የስደተኞች መዳረሻ በመሆን ዩናይትድ ስቴትስ ትልቁን ድርሻ ስትይዝ ወደ 50 ሚሊዮን የሚጠጉ ስደተኞች ይኖሩባታል። በመላው ዓለም ወደ 3 ሚሊዮን የሚጠጉ ስደተኞች በኮቪድ-19 ወረርሽኝ ሳቢያ በተዘጉ ድንበሮች አካባቢ በያሉበት ታግተው ይገኛሉ። ይሁን እንጂ ስደተኞችን እየበዘበዙ ወደ ሌላ አገር የሚያሻግሩ ወንጀለኞችን ወረርሽኙ አላገዳቸውም። የዓለም አቀፉ የስደተኞች ድርጅት ዋና ዲሬክተር አንቶኒዮ ቪቶሪኖ እንዲህ ይላሉ through the Mediterranean, one of the most dangerous rooms. Then last year. ካለፈው ዓመት ጋር ሲነጻጸር እጅግ አደገኛ በሆነው የሜዲትራኒያን አቅጣጫ በማቋረጥ ወደ ጣሊያን የገቡ ስደተኞች ቁጥር በአራት እጥፍ ጨምረዋል። በኤደን ባሕረ ሰላጤን በኩል ያየን እንደሆነ በአካባቢው ወዳሉ አገሮች ለመድረስ ባሕረ ሰላጤውን የሚያቋርጡ ወደ 130 ሺህ የሚሆኑ ሰዎች አሉ። የተከሰተው የኮቪድ ወረርሽኝ እንኳ አላገዳቸው በዚህ ዓመት ከሶስት ሺህ አንድ መቶ በላይ የሆኑ ስደተኞች ወደ መዳረሻዎቻቸው አገሮች ከመድረሳቸው በፊት በመንገድ ሞተው ቀርተዋል። በባህር ውስጥ እየሰጠሙ መቅረት በአብዛኛው የተለመደ ነው። አብዛኞቹ አገሮች የኮቪድ-19 ክትባትን ለማዳረስ ዝግጁ በሆኑበት በዚህ ወቅት ከዚህ ሁሉ አምልጠው የተገኙ ስደተኞችንም ማካተት እንደሚገባ ቪቶሪኖ ይናገራሉ። It's the responsibility of governments to guarantee that all that are present in their own territory, whether they are nationals or non-nationals. በአገሪቱ ግዛት ውስጥ የሚገኙ ሁሉም ሰዎች ስደተኞችም ቢሆኑ ባይሆኑ፣ ሕጋዊ ስደተኞች የመሆን አለመሆናቸው ጉዳይ ከግምት ሳይገባ ሁሉም ክትባቱን ማግኘት ይኖርባቸዋል። ምክንያቱም ቫይረሱ ያስተማረን ነገር ቢኖር እያንዳንዱ ሰው ነፃ ሳይሆን ማንም ሰው ከወረርሽኙ ነፃ ሊሆን አለመቻሉን ነው። ዓለም አቀፉ የስደተኞች ቀን ስደተኞች በስደት በሚኖሩበት አገር የሚያደርጉትን አስተዋጽኦ በማክበር የእነሱንም የተሻለ ህይወት የመፈለግ መብት ማክበር እንደሚገባ ዓለም አቀፉ የስደተኞች ድርጅት እንደሚያምን ዲሬክተሩ አንቶኒዮ ቪቶሪኖ ይናገራሉ። ስደተኝነት የሰዎች ተፈጥሮዊ ክስተት ነው። ሁሌም አለ። በዓለማችን ላይም እስከ መቼውም ይኖራል። ስደተኞች ብዙ ጊዜ የሚታሰቡት እንደ ህገወጥ ሰራተኞች ነው። አብዛኞቹ ግን በተሰደዱበት አገር የሚኖሩት በህጋዊ መንገድ ሲሆን በሁሉም መስኮች ተሰማርተው ይሰራሉ። ከጉልበት ስራ አንስቶ የጤናውና የቴክኖሎጂውን ዘርፍ ጨምሮ ልዩ ሙያን እስከሚጠይቁት የተለያዩ የስራ መስኮች ድረስ ተሰማርተው የሚያገለግሉ ናቸው። በሌላም በኩል የአሜሪካ ድምፅ ቪኦኤ ዓለም አቀፉ የስደተኞች ቀን በሚከበርበት በዚህ ዕለት ቁጥራቸው እየጨመረ የመጣውን የአፍሪካ ስደተኞች ሁኔታ በተሻለ መንገድ እየተከታተለ ለመዘገብ መዘጋጀቱን አስታውቋል። ዓለም አቀፉ የሰብአዊ ምድር ድርጅት ኮሚሽነር ዩኤንኤችሲአር እንዳስታወቀው ባለፉት ጥቂት ሳምንታት ወደ 50 ሺህ የሚጠጉ ኢትዮጵያውያን ከሰሃራ በታች ባሉት 18 ሚሊዮን ስደተኞችና ወደ 80 ሚሊዮን ከሚጠጉት የዓለም ስደተኞች ጋር መጨመራቸውንም አመልክቷል። በተለይ በሰሜን ኢትዮጵያ በትግራይ ክልል እየተባባሰ የመጣውን ሰብአዊ ቀውስ በፍጥነት ከግምት ውስጥ በማስገባት ከሊቢያ ትሪፖሊና ምስራታ ከተሞች ከሚሰራጩ የቪኦኤ ኤፍኤም ሬዲዮ ጣቢያዎች በተጨማሪ በትግርኛ ቋንቋ ስርጭት መጀመሩን የ የአሜሪካ ድምፅ አስታውቋል። ስርጭቱ በቅርቡ ከተፈናቀሉ ስደተኞች በተጨማሪ ቀደም ሲሉ በአካባቢው የነበሩትን ኤርትራውያንንም ታሳቢ ያደረገ መሆኑን ተመልክቷል። የቪኦኤ ዳይሬክተር ሮበርት ሬይሊ ቪኦኤ በዓለም ዙሪያ ስደተኞችና ተፈናቃዮችን ጨምሮ በቂ የዜና ሽፋን ለማያገኙ ህዝቦች ጠቃሚ የሆኑ መረጃዎችን ለማቀበል በቁርጠኝነት እንደሚሰራ ተናግረዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤኒውስ ዶት ኮም በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ሰኞ እስከ አርብ በአህዱ ራዲዮ 943 ላይ እንገኛለን። ለአስተያየቶቻችሁ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን የኢሜል አድራሻችንንም ተጠቀሙ የምሽቱ የአየር ስርጭት ፕሮዲውሰር ንጉስ ታምሬ ዋና አዘጋጅ ሰለሞን አባተ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ አሁን ወደ ተከታዩ ዘገባ እንለፍ የኢትዮጵያ መንግስት በትግራይ ክልል ባካሄደውና ሕግ የማስከበር ዘመቻ ባለው እርምጃ ዙሪያ በዓለም አቀፍ ተቋማትና በተለያዩ ሚዲያዎች የሚወጡ የተሳሳቱ መረጃዎች ሕብረተሰቡን እያሳሳቱና ውዥምብር ውስጥ እየከተቱ ነው ሲል የኢትዮጵያ ሲቪክ ማህበራት ጥምረት የተሰኘ ተቋም አስታወቀ። ጥምረቱ ይህንን ያለው የኢትዮጵያ ወቅታዊ ጉዳዮችን የሚገመግሙ ጽሑፎችን የአሜሪካ ምክር ቤትና የውጭ ጉዳይ ሚኒስትርን ጨምሮ ለተለያዩ የዓለም አቀፍ ተቋማት ተወካዮች በድረገጽ አማካኝነት ባቀረቡበት ወቅት ነው። ይህን በድረገጽ አማካኝነት የተካሄደውን ስብሰባ ስመኝሽ የቆየ ተከታትለዋለች፣ እንደሚከተለው ይቀርባል። መቀመጫቸውን በተለያዩ የዓለም ሀገራት ያደረጉ የኢትዮጵያ ሲቪክ ማህበራት ጥምረት ማክሰኞ ዕለት በዙም አማካኝነት ያካሄደው ስብሰባ የኢትዮጵያን ወቅታዊ የፖለቲካ ሁኔታ ለዓለም አቀፉ ህብረተሰብ የማሳወቅና በተለያዩ ዓለም አቀፍ መገናኛ ብዙሀንና ማህበራዊ ሚዲያዎች የሚወጡ የተሳሳቱ መረጃዎችን የማረም ዓላማ ያነገበ ነበር። ከሁለት መቶ በላይ ሰዎች ተሳታፊ በሆኑበት ስብሰባ ላይም የአሜሪካ ምክር ቤት አባላት የሴኔት የውጭ ጉዳይ ኮሚቴና የአፍሪካ ንዑስ ኮሚቴ ተወካዮች በኢትዮጵያ የቀድሞ የአሜሪካ አምባሳደሮችና አትላንቲክ ካውንስልና ናሽናል ኢንዶመንት ፎር ዲሞክራሲን የመሳሰሉ አለም አቀፍ ጥናት አጥኚ ድርጅቶች ተገኝተዋል። አንድ ሰዓት በፈጀው ስብሰባ ላይም የህወሀት ታሪክ ላይ ተመስርቶ አሁን በህወሀትና በፌዴራል መንግስቱ መካከል የተከሰተውን ችግር የሚዳስስ ከጥቅምት መጨረሻ ጀምሮ የተካሄደውን ህግ የማስከበር ዘመቻ የሚያስረዳ በህወሀትና በትግራይ ህዝብ መካከል ያለውን ግንኙነት የሚተነትንና በኢትዮጵያ ወቅታዊ ጉዳይ አለም አቀፍ ተቋማት ዘንድ የተፈጠሩ የተሳሳቱ አመለካከቶችን የሚያሳዩ አጫጭር ገለጻዎች ተደርገዋል። በሰሜን ካሮላይና ኤኤንቲ ዩኒቨርሲቲ መምህር የሆኑት የጥምረቱ አባልና የስብሰባው ተጋባዥ ተናጋሪ ፕሮፌሰር ብሩክ በአሁኑ ሰዓት ኢትዮጵያ ውስጥ ያለው ነባራዊ ሁኔታ በትክክል ለዓለም አቀፉ ህብረተሰብ እንዲደርስ አለመደረጉ፣ በስፋት የሚወጡ ወገኝተኛና የተሳሳቱ መረጃዎች በሀገር ውስጥም ሆነ በውጭ ለሚኖሩ ኢትዮጵያውያን ትልቅ ብዥታ ፈጥሯል ይላሉ። በሬጉላር ፕሪንት እና ብሮድካስት ሚዲያ ብቻ ሳይሆን በሶሻል ሚዲያም የተለያዩ ትርክቶች ይቀርባሉ። ሁሉም እንግዲህ አላማቸው ምንድን ነው በሚል ሁለቱን በማገናዘብ ነው። በጣም በጣም በጣም በጋለ ሁኔታ ሶሻል ሚዲያው ላይ ክርክሩ ጦፏል። ኢንፎርሜሽን እና ሚስ ኢንፎርሜሽን አለ። አላማው ምንድን ነው? ግቡ ምንድን ነው? ማእምኑን ያንጸባርቃል ለምን የሚለውን ትኩረት የሚያብራራ ነው። እንግዲህ እዚህ ውስጥ የሚጫወተው ማነው? ህዝብ ነው። ህዝቡ አገራችን ያለውም ሆነዚህ ውዥንብር ውስጥ ዋዥቃል። እውነቱንና እውነት ያልሆነውን፣ ግርድፉንና ትክክሉን፣ ገለባውንና ፍሬውን መለየት እስከማያስችል ደረጃ ህዝቡ በየቀኑ ቦምባርድድ ይሆናል። እና ይሄ ለምን ሆነ አንደኛ፣ ሁለተኛ አላማው ምንድን ነው? እነማን ናቸው ይህንን የሚያራምዱት? ምንን አላማ ተንተርሰው አዝለው ይዘው ነው? ከዚህ ነፃ ለመውጣት ምን መደረግ አለበት? በሚል የኢትዮጵያ ሲቪክ ተቋም ድርጅቶች ህብረት ምን ምን እርምጃ እንደሚወስድ አንዱም የስብሰባው አላማ ይህንን ጉዳይ በተመለከተ መረጃ ለጠማው ወገናችን እዚህም ሆነ ሀገር ቤት ላለው አውሮፓም ላለው ሁኔታ እንሂድበት በሚል እዛ ላይ የተንተራሰ ውይይት ነው የቀረበው። ሕወሓት በስልጣን ላይ በነበረበት ጊዜ የፈጠራቸውን ግንኙነቶች በመጠቀም ለዓለም አቀፉ ህብረተሰብ የተሳሳቱ መረጃዎች እንዲደርሱ ያደርግ ነበር የሚሉት ፕሮፌሰር ብሩክ ይህ መንግስት በጥቅምት ህግ የማስከበር እርምጃ ከመጀመሩ በፊት የተካሄዱ የሰላም አካሄዶች ከግምት ውስጥ እንዳይገቡ አድርጓል ይላሉ የፌዴራል መንግስቱ እንዴት ነው ኢንጌጅድ ነው ወይስ ኢንጌጅድ አልሆነም የሚለው መብራራት አለበት የምዕራብ ጋዜጠኞች ይህንን በሰፊው አልዘገቡትም እነሱ ሞር የሚያተኩሩት ምኑ ላይ ነው ሰላሳ ሰላሳ አምስት ዓመት በትግራይ አካባቢ የነበረው ፖለቲካ ድርጅት ከዛም ብሎ አስራ ዘጠኝ ዘጠና አንድ ላይ ገፍቶ መጥቶ አዲስ አበባ ስልጣን ይዞ ባትልድ ሃርድንድ ናቸው። አሁን ባትልድ ሃርድንድ ሆኖ ተዘጋጅተዋል። ተዘጋጅተው እርምጃ ይወስዳሉ። የፌደራል መንግስቱ አበቃለት፣ አለቀለት የሚል ናሬቲቭ ነው። ለምሳሌ በጣም ጠንክሮ የሚወጣው እኛ የምንለው ደግሞ ኖ፣ ኮዞቹ መች ታዩና ነው። ምንድን ነው ኮዞ? ማን ነው? እሺ ያለ ማን ነው? እምቢ ያለ ማን የለመነ የጠየቀ ማን ነው? አባቶች ሁሉ የሃይማኖት መሪዎች ሁሉ ተልከው፣ በምን ወር ምን ላይ ሰጡ? እንዴትስ ምን ተባሉ? ምን ምን ሰጡ? ጠቅላይ ሚኒስትሩ ስ የሚመሩት መንግስት አንደኛ ምርጫ አድርጎ ያቀረበው የሰላም መንገድ ነው ወይስ ጦርነት ላይ ጦርነትን ማራመድ ነው? ይህን የመሳሰሉትን ጉዳዮች ነው በዝርዝር እንዲቀመጡ ያደረግ ነው። አድቮኬትስ ፎር ኢትዮጵያ የተሰኘ ሲቪክ ማህበር ወክለው በስብሰባው ላይ ጽሁፋቸውን ያቀረቡትና በአሜሪካን ሀገር የሰብአዊ መብት አቀንቃኝ የሆኑት ወይዘሮ ሜሮን አሃዱ የተሳሳቱና የተዛቡ ያሏቸው መረጃዎች ሆን ተብለው በዓለም አቀፍ ተቋማት እንዲወጡ እንደሚደረጉ አስረድተዋል። ህወሀት ያቀነባበረ ነው ያሉት ዘመቻ ዓለም አቀፍ ጋዜጠኞችን፣ ፖሊሲ አውጪዎችን፣ የአውሮፓ ህብረትና የአሜሪካ ምክር ቤት አባላት ላይ ያነጣጠረ ነበርም ብለዋል። እንደ ማስረጃም ጦርነቱ ከተጀመረ ወዲህ በየቀኑ ሀሰተኛ ትርክቶችንና መረጃዎችን የሚያሰራጩ በሺዎች የሚቆጠሩ አዳዲስ የማህበራዊ ሚዲያ ገጾች እንደሚከፈቱ አሳይተዋል። On November 17, Washington Post had a story that described ዋሽንግተን ፖስት ህዳር ስምንት ላይ ባወጣው ሪፖርት በሚዲያ ላይ የተደረገውን ዘመቻ አሳይቷል። የሪፖርቱ ጸሐፊ በቅርቡ የወጡ ዘጠና ሺ ትዊቶችንና ቃለ መጠየቆች ላይ እነዚህ ትዊተሮች ኢንተርኔት በመዘጋቱ ምክንያት በተፈጠረው ክፍተት ምክንያት የዓለም አቀፉን አመለካከት ለመቃኘት የተከፈቱ ናቸው ብላለች። ጸሐፊዋ ከጥቅምት 24 ጀምሮ በቀን የሚከፈቱት የትዊተር አካውንቶችም ከ21 ወደ 245 ማደጋቸውንም ጠቅሳለች። እነዚህ ሚኒስተሮች በከፍተኛ ሁኔታ መንግስትን የሚቃወሙ ናቸው። የኢትዮጵያ መንግስት ወደ ጦርነቱ የገባው ተገድዶ መሆኑን የሚያሳይ ጥናታዊ ጽሁፍ ያቀረቡት በአሜሪካን ሀገር ካሊፎርኒያ ግዛት ነዋሪ የሆኑትና በግዛቱ የሚኖሩ ኢትዮጵያኖችን የሚያስተባብሩት አቶ አንድነት እምሩም ህወሀት የፈጠራ ወሬዎችን ለማሰራጨት ቀድሞ ሲዘጋጅ እንደነበርና በዙም አማካኝነት አስቀድሞ ስልጠናዎችን እንደሰጠ ተናግረዋል። ሌላው በትግራይ ክልል ተወልደው ያደጉትና በአሁኑ ሰዓት በአሜሪካን ሀገር ሜሪላንድ ክፍለ ግዛት የሚኖሩት የሰብአዊ መብት ተሟጋች ነጋሲ በየነ ባቀረቡት ጽሁፍ ህወሀትና የትግራይን ህዝብ አንድ አድርጎ ማየት የተሳሳተ መሆኑንና ህወሀት ለ27 ዓመታት የትግራይ ህዝብን ሲጨቁን መኖሩን አስረድተዋል። ህዋት ትግራይን ባስተዳደረባቸው ያለፉት ሰላሳ ዓመታት የትግራይን ህዝብ በኢኮኖሚም ሆነ በፖለቲካ አልጠቀምም። ከላይ ያሉት አመራሮች ብቻ ናቸው የሥርዓቱ ተጠቃሚ የነበሩት። አብዛኛው የትግራይ ህዝብ ከድህነት ወለል በታች ነው የሚኖረው። እንደ አንድ የኮሚኒስት ርዕዮተ ዓለም እንደሚከተል ድርጅት ሁሉንም ኢኮኖሚ ተቆጣጥሮና ህዝቡን የሚቆጣጠርበት መዋቅር አዘጋጅቶ ህዝቡ እርስ በርሱ እየተጠባበቀ በተለይ ምንም አይነት ተቃዋሚ እንዳይኖር አድርጎ ነበረ። ይሄ በትግራይ ህዝብ ላይ የሚደረገው ቁጥጥር ከትግራይ ህዝብ አልፎ በሌሎች ክልሎች ላይ አንዳንዴም ከሀገር ውጭ በሚኖሩም ላይ የሚፈጸም ነው። በአሜሪካን ሀገር በትምህርት ዙሪያ በአመራር ስራ ላይ የሚገኙትና በስብሰባው ላይ ጥናት ያቀረቡት ወይዘሮ ወሰን የለሽ ተስፋ በበኩላቸው በህወሀት በኩል በተቀናጀ መልኩ ከሚካሄደው የሀሰተኛ መረጃ ስርጭት በተጨማሪ መንግስት በቂ መረጃ ለዓለም አቀፉ ህብረተሰብ አለማድረሱ ክፍተቱን የበለጠ አስፍቶታል ይላሉ። የኢትዮጵያ መንግስት ደግሞ ምንም አይነት የሎቢንግ ስራ በቂ የሎቢንግ ስራ አይሰራም። ይሄ ትልቅ ድክመት ነው። መሰራት ያለበት ገንዘብም ከሌለ ገንዘብ ተፈልጎ እዛ ላይ መፍሰስ ያለበት ነገር ነው። ምክንያቱም ይመስለኛል ኢትዮጵያ በቂ ለህዝቡ ህዝቡን ለማግባባት በቂ ስራ ተሰርቷል። ኢትዮጵያን ህዝብ ወይም ደግሞ ኢትዮጵያ ሪያሊቲውን አውቀዋል። የውጭ መንግስታትን በተለይ የአሜሪካንን መንግስት እንትን በሚል በቂ ስራ አልተሰራም። እና እሱ መሰራት አለ። ጋዜጠኞች ጠርቶ ማነጋገር አለባቸው። ለዛ ደግሞ ይሄን የሚባለው ዩናይትድ ኔሽንዝ እንትን አንድ ቢሮም ቢሆን መንግስትም ቢሆን ጋዜጣ ብር መስተጋባት አለባቸው። የኢትዮጵያን ወቅታዊ ሁኔታ ለዓለም አቀፉ ህብረተሰብ ለማሳወቅና ሆን ተብለው የተፈጠሩ የተሳሳቱ ግንዛቤዎችን ለማስተካከል በሚል ዓላማ የተዘጋጀው ገለጻ ላይ ከተሳታፊዎች ለተነሱ ጥያቄዎች መልስ ተሰጥተዋል። የሐሰት መረጃዎችን በመዋጋት ረገድ መወሰድ ስለሚኖርባቸው እርምጃዎችም ሀሳብ ቀርቧል። ህወሓትን በተመለከተ ለተነሱት ጉዳዮች ምንም አይነት ግንኙነት ባለመኖሩ መልስ ማግኘት ባንችልም ከዚህ በፊት በነበሩት ጊዜያት ግን የሚነሱበትን ወቀሳዎች ሲያስተባብል መቆየቱ ይታወሳል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽ የቆየን ለዘገባዋ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እንለፍ። በትግራይ ክልል ኃይልና በመከላከያ ሰራዊት መካከል ጦርነት ከተቀሰቀሰ በኋላ በርካታ ኢትዮጵያውያን ስደተኞች መጠገያ ያደረጓት ሱዳንን ነው። ለመሆኑ ስደተኞቹ በሱዳን ያሉበት ሁኔታ ምን ይመስላል? ሀብታሙ ስዩም ሱዳን ውስጥ የምትገኘውን የቪኦኤ የስደተኞች ጉዳይ ዘጋቢ ሄዘር መርዶክን በስልክ አግኝቶ ጠይቋታል። በመቀጠል ይሰማል። በሰሜን ኢትዮጵያ የተቀሰቀሰው ጦርነት የፈጠረውን የስደተኞች እንቅስቃሴ ላለፉት ጥቂት ሳምንታት በሱዳን ስትከታተል ለነበረችው ትናንት አመሻሽ በስልክ መስመሯ ሳገኛት ገዳሪፍ ከተማ ውስጥ የነበረችው ሄዘር መርዶክ አስቀድማ በስደተኛ ጣቢያዎች ውስጥ ስላለው ሁኔታ ትነግርናለች። በሱዳን የተለያዩ የስደተኛ መጠለያ ጣቢያዎች ይገኛሉ። ከእነዚህ መካከል ሶስቱን ተመልክቻቸዋለሁ። ልትገምተው እንደምትችለው በጣቢያዎች ውስጥ ያለው ሁኔታ መጥፎ የሚባል ነው። ስደተኞች ወደ ሱዳን በፍጥነት እየገቡ በሚገኙበት በአሁኑ ሰዓት የረዴት ድርጅቶች አቅም ከሁኔታው ጋር ሊመጣጠን ባለመቻሉ ነገሮች አስቸጋሪ እንዲሆኑ ምክንያት ሆኗል። ለምሳሌ በርካታ ሰዎች የተጠለሉት ወደ ድንበር በተጠጋው ሀምዳያት የስደተኞች ጣቢያ ውስጥ ነው። ከሱዳን መንግስት በመጣ ይሁን ከተባበሩት መንግስታት ድርጅት ወይንም ከሁለቱም እርግጡን ባላወቅኩት ምክንያት ስደተኞቹን ከድንበሩ የማራቅና ወደ መሀል ሀገር ወደሚጠጉ ጣቢያዎች የማዘዋወር ትልቅ ግፊት ነበር። የዚህ ምክንያቱ የደህንነት ስጋት ሳይሆን አይቀርም። ትክክለኛውን ምክንያት ማወቅ ግን አልቻልኩም። ዛሬ በዚያ ለአምስት ቀናት የቆዩ ሰዎችን አግኝተናል። ጥቃቅን መጠለያዎችን የሚገነቡበት ላስቲክ እንኳን አላገኙም። ያገኘናቸው የራሳቸውን ልብስ ተጠቅመው መጠለያ የሰሩ ሴቶችን ነው። ለስደተኞች የሚሆኑ አገልግሎቶች አሉ። ይሁንና በዚህ ሰዓት የረዴት ድርጅቶች ለስደተኞች በማዳረስ ረገድ ወደኋላ ኋላ ቀርተዋል። በተባበሩት መንግሥታት ሪፖርት መሰረት ከሀምሳ ሺህ በላይ ኢትዮጵያውያን ወደ ሱዳን ተሰደዋል። የሱዳን ባለስልጣናት ሁኔታውን በምን መልኩ እያስተናገዱት ነው? ሁኔታውን ባለ አቅማቸው መቆጣጠር እንችላለን ብለው ያስባሉ ወይንስ የዓለም አቀፉን ማህበረሰብ እርዳታ ይፈልጋሉ የሚል ጥያቄ ማንስቻለሁ። እንደሚመስለኝ ሱዳናውያን ያለም አቀፉን ማህበረሰብ ተጨማሪ ድጋፍ በእርግጥም ይፈልጋሉ። በአቅራቢያ ከሚገኘው የስደተኞች ጣቢያ ሁለት ሰዓት በምትርቀው ገዳሪፍ፣ እንዲሁም ሀምዳያት ከሚገኘው የስደተኛ ጣቢያ አጠገብ በምትገኝ ታውን ኤት ከተማ የሚኖሩ የተወሰኑ ሱዳናውያንን አነጋግሬ ነበር። ፍርሀት እንዳለባቸው ያስታውቃል። ወደ ሱዳን የሚገቡ ኢትዮጵያውያን ስደተኞችን የመፍራት ወይም በጠላትነት የመመልከት ሁኔታ የለም። ነገር ግን ያላቸውን ጥቂት ሀብት እንዳያጡ ስጋት አለባቸው። ይህ ስፍራ ወትሮውንም ድህነት የሰፈነበት ነው። ሰዎች አንገብጋቢ ችግር ውስጥ ለመውደቅ እየተቃረቡ ነው። የቤት ኪራይና የምግብ ዋጋ አሻቅቧል። ሰዎች አስቸጋሪውን ጊዜ ለማለፍ እየተሻሙ ነው። ከስደተኞቹ ሁኔታ ጋር ሲነጻጸር የአካባቢው ሰዎች ኑሮ በመጠኑም ቢሆን የተሻለ ይመስላል። ሆኖም አንገብጋቢ ሁኔታ እያንዣበበ ነው። ዓለም አቀፉ ሕብረተሰብ ሊያደርግ ያልቻለውን የሱዳን መንግስት ባለው ቅርበት ምክንያት ስደተኞችን እየረዳ ይገኛል። ድጋፍ ካልተደረገለት ግን ብቻውን ድጋፉን ማከናወን ይሳነዋል። ሱዳን ድሃ ሀገር ናት። ስለሆነም ሰዎች መጨነቅ ብቻ አይደለም ፈርተዋል። እንደዚህ ባለው ጊዜ የመጀመሪያ ተጎጂዎች ሕጻናትና እናቶች እንደሆኑ ይነገራል። የተወሰኑ ሕጻናትና ቤተሰቦችን ያነጋገርሽ ይመስለኛል። በዚህ ሰዓት ለነሱ አሳሳቢው ነገር ምንድን ነው? ስደተኞችና ቤተሰቦቻቸው ማረፊያ ለማግኘት እየተንቀሳቀሱ በሚገኝበት በአሁኑ ሰዓት በርካታ ቤተሰቦች አሁንም መጠለያ አላገኙም። መጠለያ ያገኙትን ቢሆኑ ተገቢው የመጸዳጃ አገልግሎት የላቸውም። የሚሰጣቸው ምግብ አናሳ ከመሆኑ በተጨማሪ ጣዕሙ ጥሩ ስላልሆነ ለልጆቻቸው መመገብ አልቻሉም። ልጆቻቸውን በህይወት ለማቆየት በእጅጉ ተጨንቀዋል። ከትላንት በስቲያ አንድ ቤተሰብ አግኝቼ ነበር። ጦርነቱ ከመጀመሩ በፊት ከጊዜው ቀድመው የተወለዱ ልጆች አግኝተዋል። በአካባቢው የነበረው ሆስፒታል ባልደረቦች ስለተሰደዱ ወላጆችም ከነልጆቻቸው ተሰደዋል። ልጆቻቸውን ከማቆያ አውጥተው ነበር ወደ ስደተኞች ጣቢያ የተሰደዱት። አሁን ያሉበት ሁኔታ እናት የጡት ወጠት መስጠት እንዳትችል ማድረጉ ሳያንስ የህፃናት ማገገሚያ ምግብ ለመግዛት የሚችሉበት አቅምም የላቸውም። ማገገሚያውን ለመግዛት ቢሞክሩ እንኳን ከከተማው ለማግኘት አይችሉም። አራስ ልጆቻቸውን ይዘው እጅግ አስቸጋሪ በሆነ ጎዳና ለ12 ሰዓት በአውቶብስ ተጉዘው ወደ ሌላ ካምፕ በመድረስ አሊያም ዝቅተኛ አገልግሎት ባለበትና አስፈላጊ ምግብ በሌለበት ስደተኛ ጣቢያ ውስጥ ልጆቻቸውን በማቆየትና ባለማቆየት ከባድ ውሳኔ ውስጥ ተወጥረዋል። ልጆቻቸውን በጤና ለማቆየት አስቸጋሪ ውሳኔ ተጋርጦባቸዋል። የኢትዮጵያ መንግስት በተቋማቱ በኩል ስደተኞች ወደ ሀገራቸው ይመለሱ ዘንድ እንደሚሰራ አስታውቋል። ስደተኞችስ ወደ ሀገራቸው ለመመለስ ፍላጎቱ አላቸው ወይ ብዬም ጠይቄያለሁ። ሄዘር ትመልሳለች። በየትኛውም ስፍራ እንደሚገኙ ስደተኞች ሁሉ መመለስ አደጋ እንደሌለው ካረጋገጡ ብቻ በዚህ የሚገኙትም ወደ ሀገራቸው መመለስ ይፈልጋሉ። በአሁኑ ሰዓት ግን መመለስ የሚፈልግ ሰው የለም። ባለፉት ጥቂት ቀናት የኢንተርኔትና የስልክ አገልግሎት በመጠኑ በመከፈታቸው በርካታ ስደተኞች ቤተሰቦች ሀገር ቤት ከሚገኙ ዘመዶቻቸው ጋር ለመገናኘት ችለዋል። ዘመዶቻቸው ስደተኛ ጣቢያ ያሉትን ሰዎች ጦርነቱ እየቀነሰ ሁኔታዎች እየተረጋጉ ናቸው የሚል ወሬ ልትሰሙ ትችላላችሁ፣ ሆኖም ወደ ቤታችሁ አትመለሱ፣ ደህንነት የለም እንዳሏቸው ሰምቻለሁ። ስለሆነም ስደተኞች ደህንነታቸው በተረጋገጠ መንገድ ወደዚያ እንደሚሄዱ እስካልሰሙ ድረስ በቅርቡ የመመለስ ፍላጎት የላቸውም። ዛሬ ያነጋገርኳቸው የተወሰኑ ሰዎች የሚፈሩት ጦርነቱን ብቻ እንዳልሆነም ነግረውኛል። ድንገተኛና ጥፋትን ባስከተለው ጦርነት ወቅት ቤቶቻቸው ተፈትሸዋል፣ ንብረቶቻቸው ተዘርፈዋል፣ አዝመራቸውን እንኳን አልሰበሰቡም። ምን ልናደርግ ነው የምንመለሰው? ብንመለስም እንራባለን ብለዋል። ሁልጊዜ የምሰማው ጉዳይ ባይሆንም በጣም ጥሩ ነጥብ ነው። አንዳንድ የኢትዮጵያ ባለሥልጣናት በማይካድራ ጭፍጨፋ የተሳተፉ ወጣቶች ወደ ሱዳን በመሻገር በስደተኞች ጣቢያ ውስጥ ተደብቀዋል ሲሉም ይከሳሉ። ስደተኞችስ ስለዚህ ክስ ምን ይላሉ? Refugees here are pretty uniformly of the same group, and it would be the same group that these youth is uh, from and so they wouldn't necessarily be. <laughs> እውነቱን ለመናገር ወጣቶቹ ለስደተኞቹ ስጋት የሚሆኑ አይደሉም። እስከሚገባኝ ድረስ እነሱም ነፍሳቸውን ለማዳን እንደተሰደዱ ሰዎች ነው የታዩ ያሉት። ጥሩ ምሳሌ ላይሆን ይችላል። ሆኖም ከዚህ በቀደመው እለት ካገኘናቸው በቅርቡ ከወለዱ ሴቶች መካከል አንዷ የትግራይ ልዩ ኃይል አባል ነበረች። ባለቤቷም የልዩ ኃይሉ አባል ነበር። በጦርነቱ ያልተሳተፈችበት ብቸኛ ምክንያት አራስ መሆኗ ነው። እኔም ላገኛት የቻልኩት ጦርነቱ ሲጀመር በመውለዷ ወደዚህ በመምጣቷ ነው። ስደተኞቹን በተመለከተ ይህ ጉዳይ እያሳሰባቸው አይመስለኝም። ለኢትዮጵያ መንግስት አሳሳቢ የሆነበት ምክንያት ግን ይታየኛል። የአሜሪካ ድምፅ የስደተኞች ጉዳይ ዘጋቢ ሄዘር መርዶክን በአድማጮቼ ስም አመሰግናለሁ። ሀብታሙንና ሄዘርን እናመሰግናለን። አድማጮች የምሽቱን ፕሮግራም አጠናቀን ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ በሽብርተኛ ቡድኖች ላይ አልቃይዳና አልሸባብን ጨምሮ ነፍሰ ገዳይ በሆኑ ተባባሪዎቻቸው ላይ ጥቃት ማድረሷን ቀጥላለች፣ ይላል የእለቱ ርዕሰ አንቀጽ ሀተታውን ሲጀምር የአሜሪካ የውጭ ጉዳይ ሚኒስቴር ሰሞኑን ባወጣው መግለጫ የአልሸባብ ከፍተኛ አመራሮች የሆኑትን አብዱላሂ ሙሐመድና ማሊም አይማንን በተለየ ሁኔታ በዓለም አቀፍ አሸባሪዎች ዝርዝር ውስጥ የተፈረጁ መሆኑን ርዕስ አንቀጹ አመልክቷል። አብዱላሂ ኦስማን ሙሐመድ ኢንጂነር እስማኤል በሚል የቅጽል መጠሪያው የሚታወቅ ሲሆን የአልሸባብ ቡድን ከፍተኛ የፈንጂ ማምረቻና ኦፕሬሽኖች ባለሙያ መሆኑን ገልጿል። አሚር እየተባለ የሚጠራው ደግሞ የአልሸባብ የመገናኛ ብዙሃን መሪ ሲሆን አልከታቢ እየተባለ የሚጠራ መሆኑንም ርዕስ አንቀጹ አስታውቋል። ማሊን አይማን የተባለውም እንዲሁ ጃይሽ አይማን የተባለውን የአልሸባብ ቡድን የሚመራ ሲሆን እንደ ኤሮፓ አቆጣጠር ባለፈው ጥር 2020 በኬንያና ሶማሊያ የተካሄዱ ጥቃቶችን በማቀነባበር ኬንያ ውስጥ ማንዳቤይ በሚገኘው ሲምባ ካምፕ ውስጥ የነበሩትን አንድ የአሜሪካ ወታደርና ሁለት የአሜሪካ ኮንትራክተሮች እንዲገደሉ ያደረገ መሆኑን ርዕስ አንቀጹ አስታውሰዋል። ርዕሰ አንቀጹ በመቀጠል አልሻባብ እንደ ኤሮፓ አቆጣጠር መጋቢት 2008 ላይ በአሸባሪነት የተፈረጀ ሲሆን በሶማሊያና ኬንያ ሰላም፣ ጸጥታና መረጋጋት ላይ ከፍተኛ አደጋ መደቀኑን ቀጥሎበታል ብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ በሰጡት መግለጫ የአልሸባብን ህገወጥ የፋይናንስ ምንጭና ስርጭት ለመግታት ቡድኑ በሲቪል ዜጎች ላይ የሚያደርሰውን ተጨማሪ ጥቃቶች ለመመከትና የሶማሊያ ፌዴራል መንግስት የአሸባሪዎቹን የፋይናንስ ምንጭ ለማቋረጥ የሚያደርገውን ጥረት ለመደገፍ ዩናይትድ ስቴትስ ቁርጠኛ አቋም አላት ያሉት ፓምፔዮ በምስራቅ አፍሪካ ውስጥ ያለውን የአሸባሪዎች ተጽዕኖ ለመቆጣጠርና ለመዋጋት፣ እንዲሁም የአሸባሪ ቡድኖችን አቅምና ኦፕሬሽን ለመቀነስ ከአጋሮቻችን ጋር በቅርበት መስራትን ይጠይቃል ማለታቸውን ርዕስ አንቀጹ አስነብበዋል። እነዚህ ግለሰቦች በሽብርተኝነት የተፈረጁ በመሆናቸው ማንኛውም አሜሪካዊ ከሞሐመድ እና ያማን ጋር ምንም አይነት የገንዘብ ንክኪም ሆነ ልውውጥ እንዳያደርግ መታገዱን ርዕሰ አንቀጹ አስታውቋል። በዩናይትድ ስቴትስ ይዞታ ስር የሚገኙ ንብረቶቻቸው እና ከእነሱ ጋር የተሳሰሩ ጥቅሞቻቸው ሁሉ የታገዱ መሆኑን በጽሑፉ ተመልክቷል። በመሆኑም ሆን ብሎ ለአልሸባብ ድጋፍ መስጠት ወይም የቁሳቁስም ሆነ ሌላ ማናቸውንም እርዳታ የሚሰጥበትን መንገድ ለማመቻቸት መሞከር ወንጀል ነው ሲል ርዕስ አንቀጹ አስጠንቅቋል። የጸረ ሽብር ዘመቻው አስተባባሪ የሆኑት ናታን ሴልስ፣ እነዚህ ውሳኔዎች ፍረጃዎች፣ ከአሜሪካ ውጭ ያሉ ዓለም አቀፍ የሽብርተኝነት እንቅስቃሴዎችን ለመከላከል የሚደረጉ ጥረቶች አካል ናቸው። ሽብርተኝነትን ለመዋጋት በሚደረገው ዘመቻ ያለንን ኃይልና መንገድ ሁሉ እንጠቀምበታለን። ይህንንም ስንል የኢኮኖሚ ማዕቀቦችን ብቻ ማለት አይደለም። የመረጃ ልውውጦችን፣ የአጸፋ ምልክቶችን፣ ዝውውራቸውን መክታትና ለጥቃት የተጋለጡ ኢላማዎችን መጠበቅንም ይጨምራል ማለታቸውንም ርዕስ አንቀጹ ጠቅሷል። በመጨረሻም የጸረ ሽብር ዘመቻው አስተባባሪ ናታን ዩናይትድ ስቴትስ ዜጎቻችንን የሚያጠቁ ከአገር ውጭ ያሉን ጥቅሞቻችንንም ሆነ አጋሮቻችንን የሚያጠቁ አሸባሪዎችን ለማጥቃት ዝግጁ ናት። እንደ አልሸባብ ያሉ ሽብርተኞች የሚደቅኑትን አደጋ መመከትም ዋነኛ ኢላማችን ነው የዛሬው መልእክታችንም ከነዚህ ተግባራት መካከል አንዱ ነው ማለታቸውን በመጥቀስ ርዕስ አንቀጹ ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና አደሩ።